ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናምሽታችኋል። ከአሜሪካ ድምፅ ሬዲዮ የመጋቢት አምስት 2007 ዓም ምሽት መሰናዶዎችን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። በመጀመሪያው አጋማሽ የምናቀርበው ዝግጅት የኢትዮጵያ ብሔራዊ የሽግግር ምክር ቤትና የኢትዮጵያ ሕዝብ የጋራ ትግል ሸንጎ አማራጭ ኃይል ስለ ማቋቋም አስፈላጊነት ያደረጉትን ውይይት እናቀርባለን። በሁለተኛው አጋማሽ ደግሞ ቅዳሜ ምሽት ነውና ምርጥ ምርጥ የእንግሊዝኛ ዜማዎቹን ይዞ ሲያዝናናቸው የሚያመሸው ደሳለኝ መኮንን ይሆናል። ደሳለኝን ለአድማጮቹ በቢልቦርድ የደረጃ ሰንጠረዥ የተቆጣጠሩትን ዜማዎች አሰናድቷል። ለምሽቱ አብራችሁ እንድትቆዩ እየጋበዝን በቅድሚያ የሰዓቱን ዋና ዋና ዜናዎች እናሰማ። ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ኬቭን ፋውለር በስቱዲዮ አብሮኝ ይገኛል። የኢትዮጵያ የግብፅና የሱዳን መሪዎች የፊታችን መጋቢት አስራ አራት በህዳሴ ግድብ ግንባታ ላይ የተዘጋጀ ሰነድ ካርቱም ላይ እንደሚፈራረሙ ተገለጸ። የሱዳን ምንጮች እንደጠቆሙት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝና የግብፁ ፕሬዚደንት አብዱልፈታህ ኤልሲሲ የሱዳኑ ፕሬዚደንት ኦማር ሐሰን አልበሽር ያደረጉላቸውን ግብዣ ተቀብለው ለፊርማው ካርቱም እንደሚሄዱ ማረጋገጣቸውን የሱዳን የውጭ ጉዳይ ሚኒስትር አሊ ካርቲ ዛሬ አስታውቀዋል። የኢትዮጵያው ጠቅላይ ሚኒስትር ሻርም ኤልሼህ ላይ በተጠራው የግብፅን ምጣኔ ሀብት እንዲያንሰራራ ለማድረግ በሚነጋገረው ስብሰባ ላይ ለመገኘት የሄዱበት እዚያው ካይሮ ላይ አባይ ከእንግዲህ የትብብር እንጂ የውጥረት ምንጭ መሆን እንደሌለበት መናገራቸው ተዘግበዋል። የሱዳኑ የውጭ ጉዳይ ሚኒስትር ከሳምንት በኋላ ይፈረማል ስለተባለው ሰነድ ይዘት ዝርዝር ማብራሪያ ባይሰጡም ቀደም ሲል በሰጡት መግለጫ ግን በናይል ተፋሰስና አባይ ላይ እየተገነባ ባለው ግድብ የትብብር መርሆች ላይ ያተኮረ እንደሚሆን ጠቁመው ነበር። የግብፁ የውጭ ጉዳይ ሚኒስትር ሳሜህ ሹክሪ ደግሞ ይህ ሰነድ በሦስቱ ሀገሮች መካከል በፖለቲካና በቴክኒክ ደረጃዎች ሊፈጠር ለሚችል ትብብር መንገድ ይከፍታል ብለዋል። የኢራን ባለሥልጣናትና የስድስቱ ሃያላን መንግስታት ተደራዳሪዎች በቴህራን የኒውክሌር መርሃ ግብር ላይ በተቆረጠው ዕለት የፊታችን መጋቢት 22 ማለት ነው ስምምነት ላይ የመድረሳቸው ነገር ገና ግልጽ አለመሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ገለጹ። የግብፅ መዝናኛ ከተማ ሻርም ኤል ሼህ ላይ እየተካሄደ ባለው የመዋዕለ ንዋይ ጉባኤ ላይ ሚስተር ኬሪ ዛሬ ባደረጉት ንግግር የድርድሮቹ ዓላማ እንዲያው አንዳች ስምምነት ላይ መድረስ ሳይሆን ትክክለኛ ስምምነት ላይ መድረስ ነው ብለዋል። ስምምነት ላይ እንደርሳለን ወይም ወደ ስምምነት እየቀረብን ነው ልነግራችሁ አልችልም ብለዋል። የአሜሪካዊ የውጭ ጉዳይ ሚኒስትር ከጋዜጠኞች ጋር ሲነጋገሩ ጥሩ ውጤቶች ቢኖሩንም ኢራን ወደፊት መራመድ የምትፈልግ ከሆነ ማጥበብ ያለባት ግዙፍ ክፍተቶች አሁንም አሉ ብለዋል ኬሪ የሲየራሊዮን አማጽያን ዛሬ መኖሪያቸውን ከከበቡ በኋላ የሀገሪቱ ምክትል ፕሬዚደንት ሳሙኤል ሳምሱማና ዩናይትድ ስቴትስ ጥገኝነት እንድትሰጣቸው ጠየቁ። ሚስተር ሳምሱማና አሁን መኖሪያቸው ውስጥ የሌሉ መሆኑ ታውቋል። ይሁን እንጂ ዋና ከተማይቱ ፍሪታውን የሚገኘው የአሜሪካ ኤምባሲ ውስጥ ስለ መኖር አለመኖራቸውም በውል የወጣ መረጃ የለም። ሳምሱማና የራሳቸው የሆነ ተቀናቃኝ የፖለቲካ ፓርቲ ፈጥረዋል በሚል ፕሬዚደንት እርንስት ባይ ኮሮና ከሚመሩት ገዢው የመላው ህዝብ ኮንግረስ ፓርቲ ባለፈው ሳምንት ተባረዋል። ምክትል ፕሬዚደንቱ ለአሶሺየትድ ፕሬስ ዛሬ በስልክ በሰጡት መግለጫ ደህንነት አይሰማኝም ብለዋል። በሴራ ሊዮን የአሜሪካ አምባሳደር ጃን ሁቨርን ማነጋገራቸውን የጠቆሙት ሳምሱማና መልስ እየጠበቁ መሆናቸውን ገልጸዋል። የአሜሪካ ኤምባሲ በጉዳዩ ላይ ከመናገር ተቆጥቧል። ቻይና ድንበር ላይ ከማያንማር አይሮፕላን የተጣለ ነው የተባለ ቦምብ ግዛቷ ላይ ወድቆ አራት ሰው በመግደሉና ብዙዎችን ማቁሰሉ ተገለጸ። የቻይና መንግስት ስለ ጉዳዩ ማብራሪያ ለመጠየቅ ቤጂንግ የሚገኙትን የማያንማር አምባሳደር ጠርቶ አነጋግሯል። የማያንማር ጦርና የቻይና አማጽያን በድንበሩ አካባቢ እየተዋጉ መሆኑ ይታወቃል። ከዚያው ከማያንማር አካባቢ በደረሰ ሌላ ዜና በማያንማር ምዕራባዊ ዳርቻ ከ200 በላይ ቁጥር ያለው ሰው ያሳፈረች አንዲት ጀልባ ሰጥማ ቢያንስ 33 ሰው መሞቱ መረጋገጡ ተዘገበ። በአስሮች የሚቆጠሩ ደግሞ ገና የደረሰበት እንደማይታወቅ ተገልጿል። ባህር ላይ በተፈጠረው ሞገድ ተይዛ ከነበረችው ጀልባ ላይ 167 ሰው ማትረፋቸውን ባለሥልጣናቱ የተናገሩ ሲሆን የቀሩት ሳይሰጥሙ እንዳልቀሩ ጠቁመዋል። ለዜናው የተያዘው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የምንገኘው በአጭር ሞገድ በ22 እና በ25 ሜትር ባንዶች ከምሽቱ 3 ሰዓት እስከ 4 ሰዓት ነው። አስተናጋጃችሁ ሄኖክ ሰማግዘር ነኝ። የኢትዮጵያ ብሔራዊ የሽግግር ምክር ቤትና የኢትዮጵያ ሕዝብ የጋራ ትግል ሸንጎ አማራጭ ኃይል ስለ ማቋቋም አስፈላጊነት አንድ መግለጫ በጋራ አውጥተዋል። ይህንኑ መነሻ በማድረግ የሁለቱን ድርጅቶች መሪዎች አቶ ስለሺ ጥላሁንን ከለንደን፣ ዶክተር ታዬ ዘገየን ደግሞ ከካናዳ ወያይተናል። ሰለሞን ክፍሌ ነው ያነጋገራቸው። የኢትዮጵያ ብሔራዊ የሽግግር ምክር ቤት ሊቀመንበር አቶ ስለሺ ጥላሁን እስካሁን ተደርገዋል ያሏቸውን ጥረቶች በማብራራት ይጀምራሉ። እንግዲህ የኢትዮጵያ ብሔራዊ የሽግግር ምክር ቤት ከምስረታው በኋላ በተለይ በዋሽንግተን ዲሲ አራት የተለያዩ ትላልቅ የምክክር ጉባኤዎች አዘጋጅቷል። ይሄን ዝግጅት ያዘጋጀው ሌሎች የዲሞክራሲ ኃይሎች፣ ታዋቂ ምሁራን፣ የእምነት አባቶች፣ የፖለቲካ ድርጅቶችን ሰፊ እንቅስቃሴ በማድረግ እነሱን በማሳተፍ ሽግግር ምክር ቤቱም እንዳንድ ድርጅት የራሱን አማራጭ በማቅረብ አራት የምክክር ጉባኤዎች አካሂዷል። በዚህ ሂደት ውስጥ ሽግግር ምክር ቤቱ በራሱ ኢኒሽቲቪቲ ወስዶ ስብሰባ አዳራሽ በማዘጋጀት ነው እነኝን ሲያደርግ የነበረው ከፖለቲካ ባህላችን አንጻር በመነሳት ደግሞ ከአንድ ከስድስት ወር በፊት የሽግግር ምክር ቤቱ አመራር በዚህ ጉዳይ ላይ ሰፊ ውይይት በማድረግ በመሰረቱ ህዝብን ከመውቀሳችን በፊት አልተሳተፉም ከማለታችን በፊት ሁሉ ነገር ቁልፎ ያለው የድርጅት አመራሮች ላይ ነው በሚል የየድርጅቶችን አመራር በተናጠል ለማነጋገር ሞክሯል። የዛንም ውጤት በመግለጫው በጁላይ ላይ ባወጣው መግለጫ ይፋ አድርጓል። እንግዲህ ከሸንጎም ከሌሎች ድርጅቶችም አገር ውስጥም በውጭም ከሚገኙ ድርጅቶች ጋራ እንደዚህ ግንኙነት ከተደረገ በኋላ በተለይ ከሸንጎ ጋራ የዚህ የመጨረሻው በአካል እየተገናኘንበት ዋሽንግተን ዲሲ ፌብርዋሪ ሀያ ከመገናኘታችን በፊት ሶስት ወር ሂደት ተከታታይ ቴሌኮንፈረንሶች የሁለቱም ድርጅት ተወካዮች ውይይት ስናደርግ ነበር ያለውን ነባራዊ ሁኔታ የኢትዮጵያን ሁኔታ እንዴት አድርጎ ይህ አማራጭ ኃይል መፈጠር እንዳለበት ወቅታዊ ነው ወይ ወደዛ ወደዛ በኋላ እመጣለሁ? አስፈላጊነቱ እንዳለ ሆኖ ከየትኞቹ የተቃዋሚ ፓርቲዎች ጋር ተነጋግራችኋል እስካሁን ያገኛችሁት ምላሽስ ምንድን ነው ዶክተር ታዬ ሸንጎ ራሱ የተቋቋመበት ዋናው የተናጠል ትግል አይበጅም በሚል የተለያዩ ድርጅቶችን አሰባስቦ ትግሉን ለመቀጠል ጥረት ሲያደርግ ቆይቷል። ይህ አሁን የተደረገው ከሽግግር ካውንስሉ ጋር የተደረገው ስብሰባም የዛ ኤክስቴንሽን ነው ብለን እናምናለን። ሸንጎን የሚቀላቀሉት እንዲቀላቀሉ የማይቀላቀሉ ደግሞ ካሉ ተባብረን መስራት አለብን የሚል የሸንጎ የቆየ አቋሙ ነው። በዛ መሰረት ከዚህ ከሽግግር ካውንስል ጋር ስናካሄድ የነበረው የሶስት በወራት በላይ አሁን አራት ወር የሆነው ነው የነበረው ውይይት። እንዴት አድርገን ነው የምንቀጥለው? የሀገራችን እንቅስቃሴ ግቡን ሊመታ ትግል ግቡን ሊመታ ያልቻለው የተነጣጠነ የተበታተነ ስለሆነ ነው። እና አሁን ደግሞ አደጋ ላይ ስለሆነች ሀገራችን መሰባሰብ አለብን የሚለው ከሸንጎ ዓላማ ጋር የሚሄድ ስለሆነ ተገናኝተናል። እንግዲህ ከነማን ጋር ነው ወደፊት የምትቀጥሉት? ምን ለማድረግ ነው? በእኛ በኩል ጅማሮውን የመሰረት ድንጋዩን አስቀምጠናል ላለ እና ከዛ በምክክር አሉ የሚባሉ ድርጅቶች ቅድም እንዳልኩት ሸንጎ ሲመሰረት ራሱ በርካታ ድርጅቶች ወደ አስራ ሶስት የሚሆኑ የፖለቲካ ድርጅቶችን ለመድረስ ተሞክሯል። ከዛ ውስጥ የተወሰኑ ግማሾቹን ነው ከሸንጎ ጋር ያሉት እና ከዛ ውጪ ያሉትን በሙሉ በማነጋገር ኑና እኛ ጋር ተቀላቀሉ በሚል ሳይሆን አብረን እንዴት ነው ተባብረን መሄድ የምንችለውን የሚለውን እየተማከርን የምናደርገው ነው እና ይሄ እንግዲህ የመጀመሪያ በአካል ተገናኝተን ያደረግነው ስብሰባ ስለሆነ ምክክሩም እየቀጠለ ሌሎቹንም ለማሰባሰብ አሉ ሁሉ የሚባሉ የፖለቲካ ድርጅቶችን እና የሲቪክ ድርጅቶችን በሙሉ ለመድረስ እቅድ አውጥተን በዛ መሰረት ለመሄድ ነው። እንግዲህ አሁን ነው ስምምነቱን ያደረግ ነው እና በጋራ እቅድ አውጥተን ለመሄድ እየሞከር ነው ያለነው። ወደ አቶ ስለሽ ልለፍ። ከዚህ በፊት ከነበረው የአማራጭ ኃይሎች ህብረት ይሄ አሁን የታቀደው በምን ይለያል? እንግዲህ ከዚህ በፊት በእናንተም ሚዲያ እንደተነገረው በተለይ የአቶ መለስን ህልፈት ተከትሎ እናንተም ታስታውሳላችሁ ወደ ዘጠኝ ድርጅቶች የአስተባባሪ ኮሚቴ አቋቁመው እንቅስቃሴ አድርገዋል። ያ በጣም የተፋጠነ በሶስት እና በአራት ቀናት ውስጥ ውይይቶች ተደርገው የዛ አይነት ሉዝ የሆነ ግንኙነት ተፈጥሮ እንቅስቃሴ ተጀምሮ ነበር እና መሰረቱ ጥሩ ስላልነበረ በቀጣይነት ጥሩ እንቅስቃሴ ሊያደርግ አልቻለም። ስለዚህ እነኚህ ሁላ ሂደቶች ተገምግመዋል። ሁለተኛም ደግሞ ከዚህ በፊት የተደረጉ የአማራጭ ኃይሎች ተደርገዋል ግን ሁሉን ነገር የመሳሪያ ኃይሉም ትልቁም አቅም የዓለም አቀፍ እንትሉም ድጋፍ ባለበት ሁኔታ ወሳኙን ሚና የሚጫወተው የወያኔ አገዛዝ ነበርና በዛን ጊዜ የተደረገው የመጨረሻው ነጥብ ላይ ላስት ሚኒት ላይ ስለሆነ ከመጀመሪያው ስምምነት ስላልተደረገ የሚፈልገውን በፈለገው መንገድ ቀርጾ ነው የቀጠለው። ስለዚህ ከዛ አዙሪት ለመውጣት አስቀድሞ ተከታታይ ውይይቶች መደረግ አለባቸው። በዋነኛነት አሁን ከሸንጎ ጋር እንዳደረግነው ከግንቦት ሰባትም ጋራ ተከታታይ ቴሌኮንፈረንሶች ከእነሱ ተወካዮች ጋር ስናደርግ ነበር እና ከሌሎችም ድርጅቶች ጋር እንደዚህ ሁለትዮሽ ውይይት ተደርጎ ያን ሁለትዮሽ ወደ ሶስት ወደ አራት አድርጎ መሰረታዊ ችግሮቻችንን ቀርፎ ለአንድና ለመጨረሻ ጊዜ የአማራጭ ኃይል ሲባል በአንድ ማዕከል ሊንቀሳቀስ የሚችል የአማራጭ ኃይል እንዲወጣ ነው። አሁን ከሸንጎ ጋር የመሰረት ድንጋይ እየጣሉ እና ተከታታይ ያደረግናቸው ውይይቶች በሸንጎም በሽግግር ምክር ቤቱም ባይላተራል ግንኙነቱ ይቀጥል እና ከጥቂት ወራት በኋላ ትልቅ የምክክር ጉባኤ ለማዘጋጀት ነው። ስናዘጋጀው ሸንጎና ሽግግር ምክር ቤት ብቻ ሳይሆን ሌሎችም ባለቤት እንዲሆኑና በጋራ እንድናዘጋጀው ነው እና የሚለየው መሰረታዊ ምክንያቱ ሂደቱ ረጅም ጊዜ ነው። ሁለተኛ ሁሉም ባለቤት ሆኖ የሚያዘጋጀው እንጂ አንድ ድርጅት የሚጠራው አይደለም እና አሁን ከሸንጎ ጋር ያለው ውህደት ትብብር ግንባር መፍጠር ሳይሆን ሁለታችን ኃላፊነት በመውሰድ ኢኒሽቲቪቲ በመውሰድ ይህን ፋሲሊቴት ለማድረግ ነው። ሌሎችም ድርጅቶች እንዲጨመሩ ይህን ሂደት ካደረግን በኋላ በመጨረሻ የተለያዩ ኃይሎች የሲቪክ ማህበራት፣ ዶክተር ታዬ እንደጠቀሰው ታዋቂ ምሁራኖች፣ የመገናኛ ብዙኃን፣ አክቲቪስቶች ወዘተርፈ ተርፈ እነኚህን ያካተተ ትልቅ ጉባኤ አድርጎ በአሁን ሰዓት የኢትዮጵያ ሁኔታ በጣም መስቀልኛ መስመር ላይ ነው የሚገኘው። ይሄንን የመቅረፍ ኃይል በተለይ ነጻነት ያለባቸው ሀገሮች የሚንቀሳቀሱ የዲሞክራሲ ሀይሎች ምንም ተጽዕኖ ስለሌለባቸው ኢትዮጵያያኖች መሰረት ያደረገ የዚህ አይነት አካሄድ መሄድ አለብን ከሚል ነው። አቶ ሰለሞን እንደተባለው እንደ ተባለው የቀድሞ አማራጭ ኃይሎች ችግሮች ምን እንደነበሩ ከተገነዘባችሁ፣ አሁን ልትመሰርቱት ባቀዳችሁት ጥምረት ውስጥ እንዳይደገም ምን ለማድረግ ታስቧል? ዶክተር ሊታየ ሊቀጥሉ ይችላሉ። እንግዲህ እስከ ዛሬ ድረስ የተመሰረቱ ህብረቶች፣ ቅንጅቶች፣ ትብብሮች በኢትዮጵያ ውስጥ ያለውን ትግል አንድ እርምጃ ወደፊት ለማራመድ የድርሻቸውን ሚና ተጫውተው ነው ያለፉት እና እንዳው ግቡን መምታት ባይችሉም ብዙ አስተዋጽኦ አድርገዋል። እነዛን ጠንካራ ጎኖች በመውሰድ ደካሞቹን ደካማ ጎኖቹን ደግሞ በመተው ወደፊት ይሄንን የተጠናከረ ትግል ለማድረግ ነው። ለምሳሌ ህብረት ሲፈጠር ከሁለት አመት ተኩል በላይ ሂደት ፈጅቶ ነው የተፈጠረው። በዛ ውስጥ ብዙ አስተዋጽኦ አደረገ። ቅንጅትም በምርጫ ዘጠና ሰባት ጊዜ ተመስርቶ ትግሉን አራዝሞ እንትን አጠናክሮ ሄደዋል። አሁን ለምንድን ነው ግባቸው ያልመቱት የሚለውን ለመመርመር እና እንዳይደገሙ ለማድረግ ተሞክሯል። የድርጅት ድርጅት አሰራር ባህላችን ለምሳሌ የተለያየ ነው። ካለፉት አለመስማማቶች፣ አለመግባባቶች ምናልባት ያልተዘጉ ነጥቦች ይኖሩን ይሆናል። እነሱን አንስቶ መፍታት የፖለቲካ ባህላችን ራሱ ትንሽ አስቸጋሪ ነው። እስካሁንም እንደዚህ ተበ ተሰነጣጥቀን በርካታ የሆን ነው። የመቻቻል እንትን አለመኖሩ ነው እና እነዚህን ነገሮች ሁሉ እንትን ብለናል። የግብ ግልጽነት አለመኖርም ሊሆን ይችላል። የውጭ ተጽዕኖ ደግሞ በጣም ከባድ ነው። እነዚህ እንዴት ነው የምንቋቋመው? እና በእቅድ እነዚህን ነገሮች ሁሉ አይቶ ካለፉት ድክመቶች እነዚህን ወደ ጎን አስወግዶ ጠንካራ ጎናቸውን ይዞ ወደፊት ለመቀጠል ነው እየታሰበ ያለው እና ይሄ የማይደገምበት በእንቅስቃሴ ላይ በትግል ላይ ያለ ስህተት ሊሰራ ይችላል። ድክመት ሊኖረው ይችላል። ዋናው ነጥብ ግን ድክመቶቹን አርሞ እንዳይደግሙ አድርጎ ወደፊት የሚሄድበትን መንገድ ለማድረግ ነው እና ለዚህ በጣም ዝግጁ ነው። እንደው አንድ ምሳሌ ባጭሩ ለመጥቀስ ያክል ድሮ የፖለቲካ ድርጅቶች ሰብሰብ ብለው ግንባር ፈጠርን ህብረት ፈጠርን ይላሉ። ሰፊው ህብረተሰብ ግን አልታቀፈ ይሆናል። የሲቪል የሲቪክ ማህበራት አልታቀፉ ይሆናል። የማህበር የሙያ ማህበራት አልታቀፉ ይሆናል። አሁን ግን ለምሳሌ በሸንጎ ምስረታ ጊዜ የፖለቲካና የሲቪክ ማህበራት እኩል ድምጽ ነው ያላቸው አርባ በመቶ አርባ በመቶ ታዋቂ ግለሰቦች ሸንጎን የተቀላቀሉ ሀያ በመቶ ድምፅ አላቸው እና ይሄ ትልቅ ሽፍት ነው የለውጥ ነው በንትን በህብረት ወይም አብሮ በመስራት ላይ ይሄንን ልምድ ይዞ ነው ሸንጎ ከሽግግር ካውንስልም ጋር አብሮ እየሰራ ያለው ከሌሎቹም ጋር ከሌሎቹ ጋርም የሚመጣውን አዎንታዊና አጠናካሪ እንትኖችን ነጥቦችን እየተቀበለ በጋራ ለመስራት ሸንጎ ዝግጁ ነው። ስለዚህ እዚህ መልክ ከሄድን በተለይ የመቻቻል ፖለቲካን ማስፈን ከቻል ውጤታማ እንሆናለን እና ስህተቶቻችንም አይደግሙም ብዬ አምናለሁ። መልካም ወደ አቶ ስለሽል ይሄድ እንግዲህ። የኢትዮጵያ ብሔራዊ ሽግግር ምክር ቤትና የኢትዮጵያ ህዝብ የጋራ ትግል ሸንጎ ለዚህ በአንድ ማዕከል ለሚንቀሳቀስ ላላችሁት አማራጭ ኃይል የእናንተ ሚና ምን ይሆናል? እዚህ ጥያቄ ላይ እንትን ከማለቴ በፊት ዶክተር ታዬ ያለው ላይ አንድ ነጥብ ልጨምር አብሰለሞን ምንድን ነው የአርባ አመት የሀምሳ አመት የፖለቲካ ባህላችን ወይም ደግሞ ለነጻነት የሚደረገው ትግል በተለያዩ ጊዜያቶች ያለውን ስርዓት ማስወገድ ላይ ያነጣጠረ በመሆኑ በጣም ላለፉት አርባ እና ሀምሳ አመታት አዙሪት ውስጥ ያለ ነው እና አንዱ ከሸንጎ ጋር የሚያየኑ በሽግግር ምክር ቤቱም የሚገፍ ዛሬ በተረጋጋ ሁኔታ የጋራ ግንዛቤ ወስደን የወደፊቱን የመንግስት ቅርጽ የሚያሳይ ምን ሂደቶች ሊከተል እንደሚችል ሮድማፕ መነደፍ አለበት ብለን በተለይ በኢትዮጵያ ተጨባጭ ሁኔታ ዛሬ አንድ ነገር ቢፈጠር ተተኪያ ሀይል አለው የሚለው እንደ አንድ ቁልፍ ጉዳይ የሚታይ ነው። ከዚህ አንጻር ሽግግር ምክር ቤቱ የቻርተር ድራፍት ረቂቅ ለተለያዩ የፖለቲካ ድርጅቶች በዛም መሰረት ያደረገ ህዝባዊ ስብሰባ አድርጓል። ይሄ መሰረታዊ ነው። ከበፊት ካሉት እንትኖች የሚለየው ይሄ ይሆናል። የሽግግር ምክር ቤቱና የሸንጎ ሚና ምንድን ነው ለሚለው አሁን ባለንበት ተጨባጭ ሁኔታ የትኛውም የዲሞክራሲ ሀይል ለነፃነት የሚያደርግ ትግል በሚደረገው ትግል ለብቻው ቀርቶ ሁለት ሶስትም አራትም ተሆኖ ሁኖ ይሄን ለውጥ ለማውጣት በጣም አስቸጋሪ ነው። የተወሳሰበ ጉዳይ ውስጥ ያለ ነው። የዓለም አቀፍ ሁኔታውን ጂኦፖለቲካውን ሀገር ውስጥ ደግሞ ላለፈው ሀያ አራት ዓመታት በስርዓቱ በተለይ ለውጥ ሊያመጣ የሚችለው የወጣቱን ሀይል በተመለከተ የተሰሩ ስራዎች የትምህርት ካሪኩለምን መመልከት እንችላለን። እና ውስብስብ ነው ችግሩ። ስለዚህ አሁን የደረስንበት ሁኔታ ሌላ አማራጭ የለንም። ይሄን ሀይል መፍጠር አለብን። ይሄን ሀይል ስንፈጥር ደግሞ በጣም ምክክርን መሰረት ያደረገ መሆን አለበት። አንዱ አንዱ ላይ ተጭኖ ሳይሆን እና ከዚህ አንጻር ሽግግር ምክር ቤቱና ሸንጎ በራሱ ትብብር ቢያደርግ ግንባር ቢፈጥር ግብ አይደለም። ስለዚህ ሁሉንም ማካተት አለበት፣ ይህ እንቅስቃሴ እና ልክ ከሸንጎ ጋር እንዳደረግኑ ተከታታይ ውይይቶች ከሌሎች ድርጅቶች ጋራ ሸንጎም ያደርጋል፣ እኛም እናደርጋለን። ነገሮችን አላልተን ስምምነት ላይ ከደረስን በኋላ ወደ ሶስት ወደ አራት አድርገን ሁላችንም በአንድ ላይ የምናዘጋጀው የምክክር ጉባኤ ማድረግ ነው። ከዛ በኋላ ይህ ትልቁ የአማራጭ ሀይል እንዲወጣ ስርዓቱን በማስወገድ እና በመተካት ሁለቱም ቁልፍ ነገሮች ናቸው። ያንን ማመቻቸት የእኛ ሚና የሸንጎ ሚና አሁን ባለው ሂደት ይሄ ሁኔታ እንዲሳካ የአማራጭ ኃይል የሚወጣበትን ሂደት ለማመቻቸት እነኚህ የጎንዮሽ እንትኖች ይደረጋሉ። በተናጠል ደግሞ ወይም ደግሞ በጋራ የምናደርጋቸው የፖለቲካ እንቅስቃሴዎች ይኖራሉ። ያ እውን እስኪሆን ድረስ ዶክተር ታዬ፣ አማራጭ ኃይሉ መቼ ሊቋቋም እንደሚችል አይታወቅም። እስከዚያ ምን ታደርጋላችሁ እናንተ? አማራጭ ኃይሉን በአጭር ጊዜ ውስጥ ማቋቋም ይቻላል። አብዛኛው በየሀገራችንን ሁኔታ አስቸጋሪና በጣም አደገኛ ሁኔታ ላይ መረዳቷን መድረሷን የተረዳ ኃይል ሁሉ ሲሰባሰብ ማፋጠን እንችላለን። በሌላው አንጻር ደግሞ እኔ እንዳልኩት ብቻ ወይም በእኔ ድርጅት ብቻ ወይ ደግሞ በአንድ ድርጅት ብቻ ለውጥ የሚመጣው ብሎ የሚያምኑና መሰባሰብ ካልተቻለ ረጅም ጊዜ ሊፈጅ ይችላል እና እዚህ ጋር ምንድን ነው ይሄንን ነገር ለማፋጠን የሚቻለው? እስካሁን ድረስ እንሰራ የነበረውንም በመስራት ነው። ሸንጎ ከተመሰረተ ጀምሮ እንሰባሰብ በተናጠል የሚደረገው ትግል የድም አያደርሰንም ብሎ የራሱ ትልቅ ሰነድ ነበረው። ሮድማፕ ብለን አቅጣጫ ጠቋሚ እንትን የዛ ኤክስቴንሽን ነው እንግዲህ። ይሄ የዛ ተቀጥላ ነው፣ አሁን እያደረግን ያለ ነው እና ሌሎችንም መድረስ አለብን። ቅድም አቶ ስለሽም ጠቅሶታል። በመግለጫዎቻችንም ተጠቅሰዋል። የአንድነት ኃይሉ መሰባሰብ መቻል አለበት። ይሄንን ማመንና ከልቡ መውሰድ አለበት። ይህ ሲባል አንዱ ድርጅት በዚህ ብቻ ነው፣ አንድነት የሚመጣው በዚህ ብቻ ነው፣ ስብስብ መምጣት ማምጣት፣ አማራጭ ኃይል ማምጣት የሚቻለው በዚህ ብቻ ነው የሚለውን ሳይሆን ያለንን ሀሳብ ጠረጴዛ ላይ አምጥተን ተነጋግረን እንዴት አድርገን ነው የምናጠነክረው? እንዴት አድርገን ነው የምናዳብረው? የትኛው ነው አሁን ላሁን ለሁኔታ የማይሰራው የሚለውን እያስወገድም መሄድ ነው። ስለዚህ መቼ ይፈጠራል? እንዴት ይፈጠራል? እስከዛ ድረስ ምን ሰራላችሁ? እስካሁን የጀመርነውን በተጠናከረና በተፋጠነ መልክ ማካሄድ ነው። እንግዲህ ይሄ ነገር ሲ ተጀምሯል። እግር አውጥቶ እጅ አውጥቶ በደንብ ሊሮጥ የሚችለው ተሳታፊዎች እየበረከቱ ሲሄዱ፣ ተሳታፊ ስለ እኔ ድርጅት እንትኖችን ብቻ መቁጠሬ ወይም እንዲሰባሰቡ ማለት ብቻ አለም። አጠቃላይ ህዝቡ መሳተፍ አለበት፣ መወያየት ያስፈልጋል። ተጨማሪ ሀሳቦችን እንዲህ ብትደረጉ እንዲህ ማድረግ ይገባል። ያልተደራጀ እንዲደራጅ ያስፈልጋል። ያልተደራጀ ኃይል ተሸናፊ ነው እና የሚሆነው። ስለዚህ እስካሁን የጀመርነውን የማደራጀት የማነጋገር ሀሳቦችን ይዘን መውጣት እና እንጠናከር የሚለውን በተለይ ቅድም አቶ ስለሽማንስቶታል በወጣቱ ላይ ወጣቱ ትልቅ ሀይል ነው። ከሰላሳ አምስት ዓመት በታች እድሜ ያለው ወጣት በሀገራችን ውስጥ ሰባ አምስት በመቶ ነው። በአሁኑ ሰዓት ከአስራ አምስት ከሀያ አንድ ያለውን እድሜ ብንወስድ ሀምሳ ሶስት በመቶ ነው ያለው በቀድሞም በሀገራችን ትግል ውስጥ በምርጫ ዘጠና ሰባት አካባቢም እንደታየው ወጣቱ ያልተሳተፈበትና ያላነቃነቀው ኃይል እንትን ውጤታማ አይሆንም። ስለዚህ ወጣቶች በደንብ ተሳትፎ እንዲያደርጉ ጥሪያችንን እናቀርባለን። ለመድረስ እንሞክራለን። ያለንን ሀሳባቸውን ለመስማት እንሞክራለን። ውጭ ያለውም ኃይል ውስጥ ያለውን ኃይል በተለይ ድጋፍ እንትን እንዲያደርግ ጥሪ እያደረግን ነው። እስካሁን ድረስ እኛም እንደ ሸንጎም እንደ ሽግግር ካውንስልም ከውስጥ ካሉ ድርጅቶች ጋር ባለን ግንኙነት መሰረት እየተባበር ነው ያለ ነው። ያ መቀጠል አለበት። እንደ አንድ ሀይል ሆነን እጅና ጓንት ሆነን ስንሰራ የኢትዮጵያን ሕዝብ ረግጦ የሚገዛውን ሀይል ማስወገድ ክቀላል ነው ብዬ ስለማስብ ማስተባበር ይሄንን ነው የምንቀጥለው ብዬ ነው ማስበው። ከሁለት አንዳችሁ ልትመልሱት ትችላላችሁ፣ ይህን የመጨረሻ ጥያቄን በጋራ መግለጫችሁ ላይ የሸንጎና የሽግግር ምክር ቤት ትብብር በራሱ ግብ አይደለም፣ የሚል ቃል አንብቤ ያለሁ። ይህ ምን ማለት ነው? በተለይ ደግሞ ምክር ቤቱ የሽግግር መንግስት አለመሆኑ ተሰምሮበታል በመግለጫው። እስቲ እነኝህን ሁለት ነገሮች አብራሩልኝ። እናል አብቃ አዎ፣ ይሄ እንግዲህ ምንድን ነው፣ ከሸንጎ ጋርም ስንነጋገር ያው ሽግግር ምክር ቤቱ ቸው መሰረታዊ ዓላማው የኢትዮጵያን ሉዓላዊነትና አንድነት የዜጎችን ሰብዓዊ መብት የሚያስጠብቅ ሁሉ አቀፍ ህዝባዊ ሽግግር መንግስት እንዲቋቋም ስርአቱ ሲወገድ ማለት ነው እና በዚህ ሂደት ላይ ስርአቱ ሊገደድም የሚችልበት ሁኔታ አለ እና ሽግግር መንግስት ሲባል ደግሞ ክሊርሊ አስቀምጠነዋል። ስርአቱ ሲወገድ ሀገሪቷን የሚያረጋጋ የሚያስተዳድር ስፔሲፊክ ታይም ያለው እና እስከ ዛሬ ድረስ ማነቆ የሆኑት ለዲሞክራሲ ስርአት ምስረታ በጣም ቁልፍ ሚና የሚጫወቱ ተቋማትን ኢንዲፔንዳንት አድርጎ ከዛ በኋላ ህዝባዊ መንግስት እንዲቋቋም ነው እና ያ የሽግግር መንግስት በሽግግር ምክር ቤቱ ሁሉ አቀፍ ህዝባዊ ሽግግር መንግስት መሆን አለበት። የፖለቲካ ድርጅቶች ጉዳይ አይደለም። ከታሪካችንም ስንነሳ ሁሉም ሰው ተወክያለሁ ብሎ የሚያምንበት አካውንተብሊቲ እና ትራንስፓረንሲ ያለው መሆን አለበት ብለን እንትላለን። ስለዚህ ሽግግር መንግስት የሚለው ነገር ስርዓቱ ከተወገደ በኋላ ነው እና እንግዲህ ስርዓቱ ሲወገድ ምንድን ነው የሚተካው ለሚለው ሽግግር ምክር ቤቱ ግልጽ ያለ እንትን አስቀምጧል። እና ከሌሎችም ጋራ በውይይት የምናነሳቸው እነኚህ ናቸው። ሽግግር ምክር ቤቱና ሸንጎ የሚያደርጉት ግንኙነት በራሱ ግብ ሊሆን አይችልም። ግብ የሚሆነው ቅድም ያስቀምጥኳቸው ናቸው። እዛ ላይ ለመድረስ ግን ከዚህ የሰፋ ሸንጎውም ሁለትዮሽ ግንኙነት ያደርጋል። ሽግግር ምክር ቤቱ ቅድም እንደጠቀስኩት፣ በነገራችን ላይ የወጣቶች ሲነሳ በጣም ቁልፍ ነው ብለን እናምናለን። ከኢትዮጵያ ወጣቶች ብሔራዊ ንቅናቄ ጋራ ባለፈው ጁላይ ቱ ታውዘንድ ሰርቲን ስምምነት ሰነት ተፈራርመናል። ሽግግር ምክር ቤቱን እንዲመሰረት አስኳል ሆነው ያገለግሉ ናቸው እና የዚህ ወጣቶች ጉዳይ ወደ ኋላም ተመልሰን ስንመለከት ስርዓቱ ላይ ቁንጮ ሆነው አሁን አገሪቷን የሚያሽከረክሩት በአስራ ሰባት እስከ ሀያ አምስት እድሜ ባለው ጊዜ ውስጥ ያሉ ወጣቶች የነበሩ በኢህአፓም በሌሎችም ድርጅቶች ስንመለከት የኢትዮጵያን ወደፊት እንትን የነጻነት ትግል ሲያደርጉ የነበሩ ናቸው። በኢትዮጵያ ታሪካችን ስንመለከት እና ወጣቱ ያልተሳተፈበት ነገር ውጤት ሊያመጣ አይችልም። በቅንጅትም ጊዜ ታይቷል። ስለዚህ እዛ ላይ በጣም ትኩረት አድርገን እንሰራለን እና እነኚህ ሁላ ያካተተ ትልቅ ጉባኤ ለማዘጋጀት ነው። ስለዚህ የሁለቱ ግንኙነት በራሱ ግብ አይደለም የሚለው ከዚህ አንጻር መታየት ይኖርበታል ማለት ነው። አመሰግናለሁ። እኔም አመሰግናለሁ። እንግዶቼ አቶ ስለሽ ጥላሁን የኢትዮጵያ ብሔራዊ ሽግግር ምክር ቤት ሊቀመንበር ከለንደን፣ ዶክተር ታዬ ዘገዬ የሸንጎ ሊቀመንበር ከካናዳ፣ ለጊዜያችሁ በጣም አመሰግናለሁ። እሺ አቶ ሰለሞን እግዜር ስጥልን። ለተሰጠን እድል ቪኦኤንም አንተንም ምስጋና ማቅረብ ወዳለሁ። በእኔም በኩል አቶ ሰለሞን በጣም እግዜር ስጥልኝ ይላለው ለተሰጠኝ እድል በእኔም ኢትዮጵያ ህዝብ የጋራ ትግል ሸንጎና አሁን ደግሞ አብረን እየሰራን ባለ ነው ከሽግግር ካውንስሉ በነሱ ስም ከፍ ያለ ምስጋና የለ ማቅረብ ወዳለሁ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የምሽቱ አስተናጋጃችሁ ሄኖክ ሰማግዜር ነኝ። አድማጮች፣ አሁን መስመሩን የምለቀው በአድማጮቹ የተመረጡ የእንግሊዝኛ ዜማዎችን ይዞ በሁለተኛው አጋማሽ ሲያስተናግዳችሁ ለሚያመሸው ለደሳለኝ መኮንን ነው። ወደ ሙዚቃ ቃና እንለፍ። ሄኖክ አመሰግናለሁ የአየር መስመሩን ስለለቀክልኝ ሰላም ሰላም ሰላም ጤና ይስጥልኝ የተከበራቸው ሙዚቃ ቀን አድማጮች ኃይለኛ ዝናብ ሲደበድባ ካረፈደችው የዋሽንግተን ዲሲ ከተማ ሳምንታዊ ክብር ሰላምታ ይድረሳችሁ የካቲት አምስት ሁለት ሺ ሰባት በኢትዮጵያውያኑ አቆጣጠር በአውሮፓያኑ ደግሞ የካቲት አስራ አራት ሁለት ሺ አስራ አምስት ነው ቀኑን በድጋሜ ለማስታወስ ያህል ታዲያ የዛሬዋ ቀን በታሪኳ አከናወነችውና ካስመዘገበቻቸው ዋና ዋና ድርጊቶች መካከል ጥቂቶቹን ብንመለከት ታዋቂው ጀርመናዊ የፖለቲካ ፊሎዞፈር የኢኮኖ ኢኮኖሚ ጠበብትና ጋዜጠኛ የነበረው ካርል ማርክስ በተወለደ በ64 ዓመቱ በዛሬዋ ቀን ነው የሞተው። ካርል ማርክስ ብዙ መጽሐፍትን ጽፏል። በተለይ ዘ ኮሚኒስት ማንፌስቶ የተሰኘው መጽሐፉ በብዙዎች ተነቦለታል። በ951 በተካሄደው የኮሪያ ጦርነት የተባበሩ መንግስታት ወታደሮች የደቡብ ኮሪያን ዋና ከተማ ሶልን በቁጥጥራቸው ስር አዋሉ። በዛሬቷ ቀን ከተወለዱ የዓለማችን ታዋቂ ሰዎች መካከል የዚች ዓለም ታላቅ ሳይንቲስት የነበረው አልበርት አንስታይን ሳይንስ የተወለደባ ቀነች እንስታይን ከ ሶስት መቶ በላይ የሚሆኑ ሳይንሳዊ ግኝት ያላቸውን ጽሑፎችና ሳይንሳዊ ነክ ያልሆኑ መጻሕፎችን የጻፈ ሲሆን እንደ ኢሮፓያን አቆጣጠር ሚያዚያ 18 1955 በ76 ዓመቱ ነው ከዚች ዓለም በሞት የተለየው። አልበርት እንስታይን በሰራቸው በርካታ ሳይንሳዊ ስራዎቹ ጂኒየስ የተሰኘ የቅጥል ስምም ተሰጥቶታል። የዛሬቷን ቀን ከዚሁ ታዋቂ የዓለማችን ሳይንቲስት ጋር ተጋርታችሁ ልደታችሁን የምታከብሩ አድማጮች ካላችሁ መልካም ልደት እየተመኘው ማን ኢን ዘ ሚረር የተሰኘውን የማይክል ጃክሰንን ዜማ ጋብዛችኋለሁ። ከዚያም በቀጥታ ወደ እናንተ የዜማ ምርጫዎች ነው የማመራው። I'm gone, my favorite winter coat, The wind is a blow in my mind. I see little kids in the street, but not enough to eat. Who am I to be blind? me ኢን ዘ ሚረር የተሰኘውን የማይክል ጃክሰንን ዜማ ነው ያደመጥነው። አሁን ደግሞ በቀጥታ ወደ እናንተ የዜማ ምርጫዎች ነው የምገባው። የሙዚቃ ቀና ፕሮግራም አዘጋጅ ደሳለኝ መኮንን ሰላምታዬ ይድረስህ። ኤዩኤል ተዘራ እባላለሁ። የምጽፍልህ ከደሴ ከተማ ሲሆን የፕሮግራም አድማጭ ነኝ። ግን በፕሮግራም ላይ ተሳትፌም አላውቅም፣ ዜማም መርጬ አላውቅም። ይህ የመጀመሪያዬ ስለሆነ የዜማ ምርጫዬን እንደምታጫውትልኝ እርግጠኛ ነኝ። ለብዙ ዓመት አጠፍቶብኝ ከነበረው ወንድሜ ከኤልያስ ተዘራ ጋር ቅርቡ ስለተገናኘሁ ለእኔና ለወንድሜ እንዲሁም በወንድሜ መጥፋት አብረውኝ ሲጨነቁ ለነበሩ ቤተሰቦችና ጓደኞቼ ሀፒ የተሰኘውን የፋሬል ዊልያምን ዜማ ምርጭ አለሁና እባክህን አጫውትልኝ ኢዩኤል እንኳን ከወንድምህ ጋር በሰላም ተገናኘህ ሀፒ የተሰኘው የፋሬል ዊልያም ዜማ ለአንተ ለወንድምህ ለቤተሰቦችህና ለጓደኞችህ ይኸውና ደሴው ዩኤል ተዘራ ጠፍቶበት ከነበረው ወንድሙ ጋር በሰላም ስለተገናኘ ደስታውን ለመግለጽ ለእሱ ለወንድሙ ለቤተሰቦቹና ለጓደኞቹ የመረጠውን ሀፔ የተሰኘውን የፋሬል ዊልያምን ዜማ ነበር ያደመጥነው አድማጮች ስልኩ እየጠራ ነው ወደ አዋሳ አንድ አድማጭ ጋር እየደወልኩ ነው ሄሎ ጤና ይስጥልኝ አዋሳ አቶ ኤልያስ ቢያ አዎ ኤልያስ ደሳላይ መኮንን ከሙዚቃ ቀናት አማን ነው ወይ? አማን ነኝ፣ አማን ነኝ። አንተ እንዴት ነህ? ደህና ነኝ በጣም ከመሀመድ ሙዚባ ነው። ስልክን ፌስቡክ ላይ አዳረኩ። በጣም ሙዚቃን ነው የምሰማው በጣም ስለምወድ ስለማደንጋል። አመሰግናለሁ፣ ፕሮግራማችንን ስለምትከታተል ሙሀመድ ሚስባ ጓደኛ ሰላም ነው? ደህና ነው ከሀረር እሱ ነው። አንድ ቀን ለእኔ ሙዚቃ ጋብዞኝ ነበረ፣ እኔም አሁን ለሱ ልጋብዞ ብዬ ፌስቡክ ላይ አወራሁ። ለዛ ነው ለዚህ ነው የጻፍ ክሊ በፌስቡክ ላይ አዎ በጣም ደስ ብሎኝ ያስደወልክልኝ። ሐዋሳ እንዴት ነው? ምሽቱ እንዴት ነው? ሐዋሳ በጣም ድባቡ በጣም ደስ ይላል። እኔ ያለውበት በታ ነው፣ ወደ ወገነት አካባቢ ነው። በጣም ደስ የሚል ድባብ ነው ያለው። ምን አዲስ ነገር አለ? ያ የጫት ንግድ ምናምን፣ ያው ለሊቱ ሙሉ የተነገደ ነው የሚያድርበት ሀገር ነው። በጣም ሊገርም ሀገር ለሊቱን በሙሉ ይነገዳል። ምን ምንድን ነው የሚነገ ሌሊቱ ሙሉ? አሁን ከአራት ሰዓት ጀምሮ በቃ ንግድ የሚጀመርበት ሰዓት አሁን ነው። አሁን የተጀመረ ነው፣ ገና መኪኖች የገቡ ነው ምናምን ነገር። የጫት ንግድ በጣም የሚነገድበት ሀገር ነው። ንግድ ተጧጥፏል ነው የምትለኝ? በጣም በጣም በጣም በሚገርም ሁኔታ አሞራ ገደል አካባቢው ሰላም ነው፣ ደህና ነው። በጣም ደስ የሚል ቦታ ነው። እሱን በጣም ቱሪስቶች በጣም የሚበዙበት ቦታ ነው። እኛም በብዛት እንሄድበታለን። በጣም የሚያዝናና ቦታ ነው። ብዙ ነገሮች ተሻሽለዋል ማለት ነው። በጣም አምሮ አሉ። በጣም ደስ የሚል አቋም ላይ ነው ያሉት። ሐዋሳም ቆንጆ ከተማ የሆነች ጥሩ መንገዶች ተሰርተዋል። መንገዱ ምናምን ቆንጆ ነው። ያው ሙቀቱ ትንሽ ቢያሰግረንም በጣም ይሞቀናል ለይት ምና መተኛት አችልም ያው ቬንቲሌተር ምና ማስገጠመ ካልሆነ ተው እንጂ በጣም ይሞቃል፣ በጣም ይሞቃል። ለሊቱም ባዶ ሱንትናችን ምተኛ ወቅቱ ነ የሙቀት ወቅት ነው። አሁን አሁን አዎ። ኦኬ፣ ስልክ እያስቸገረኝ ነው። የምትመርጠው ዜማ አለ? በቀጥታ ወደ ዜማ ምርጫ ብንሄድ፣ ለማመዝ ሚዝባ አዲስ አበባ ለሚገኘው በመቀጠል ደግሞ ዲላ ለሚገኘው ነብዩ ሸዋረጋ፣ በመጨረሻ ደግሞ ለሀረር ሀረር ለሚገኘው ጓደኛ ለህያው ሽፈራ የማንን ዜማ ነው? ኬቲ ፔሪ ፋየር ወርክ የሚለው። አመሰግናለሁ፣ ፕሮግራማችንን ስለምታዳምጥ። ታዲያ የኬቲ ፔሪን ዜማ በዚሁ እኔም ከአንተው ጋር ተሻርኬ ለመላው የአዋሳ ህዝብ ብመርጥስ ቅር ይልሃል? በጣም ደስ ይለኛል። ያው ደንበኛ ይሁኝ፣ ደግሞ ሌላ ጊዜ ብትደውልልኝ በጣም እኔ ማዳምቱ ፕሮግራም ስለሆነ በጣም ነው መወድም ማደንቀል። አመሰግናለሁ፣ ኔ ጌታ መልካም ምሽት። ፋየር ወርክ ይኸውና paper thin like a house of cards one blow from caving in do you ever feel already buried deep six feet under screens and no one seems to hear a thing do you know that there's still a chance for you because there's a spark in you you ኤልያስ ብያ ከአዋሳ ሆኖ የመረጠውን ፋየርወርክ የተሰኘውን የኬቲ ፔሪን ዜማ ነበር ያደመጥነው። ኤልያስ ለዜማ ምርጫ እናመሰግናለን። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክራፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልክ ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል እንደምታደርጉ ልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳትካም ወይንም ቃና ደስ አት ቪኦኤ ኒውስ ዳትካም ብላችሁ በሁለቱም ኢሜይል ብታደርጉ ልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩ ልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉ ልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። አሁን ደግሞ ወደ የአሜሪካን የቢል ቦር ሰንጠረዥ እንግባና አዳዲስ ከወጡ አልበሞች መካከል በዚህ ሳምንት በሽያጭ በላይነቱን የያዙትን አንድ ሶስቱን አልበሞች እንመለከታለን። ከዚያም በዚሁ በቢል ቦር ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ከአንድ እስከ ሶስት ያለውን ደረጃ የያዙትን ዜማዎችንም እንመለከታለን። ታዲያ ወደዚያው ስናመራ፣ በዚህ ሳምንት በሽያጭ በላይነቱን የያዙት አልበሞች ፒስ ባይ ቢስ የተሰኘው የኬሊ ክላርክሰን አልበም 97000 ቅጅን በመሸጥ የአንደኝነትን ደረጃ ሲይዝ 50 ሼድስ ኦፍ ግሬ የተሰኘው የሳውንድ ትራክ አልበም ደግሞ 96000 ቅጅን በመሸጥ የሁለተኝነትን ደረጃ ይዟል። ከወጣ ሰንበትበት ያለውና ለበርካታ ሳምንታት በቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ የተሰነበተው 1989 የተሰኘው የቴይለር ስዊፍት አልበም እንደገና ተመልሶ ወደ ቢልቦርድ ሰንጠረዥ ላይ መጥቷል። በዚህ ሳምንት 77000 ቅጅን በመሸጥ የሶስተኝነት ን ደረጃ ይዞላታል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ የያዙትን ብንመለከት፣ በነገራችን ላይ ከአንደኛ እስከ ሶስተኛ የያዙት ዜማዎች ባለፈው ሳምንት የያዙትን ደረጃቸውን እንደያዙ ነው። እንደገና ድንገት ለማስታወስ ያህል በዚህ ሳምንት የሶስተኝነትን ደረጃ የያዘው ዜማ you <laughs> ሹገር የተሰኘው የማሩ ፋይፍ ዜማ የሦስተኝነትን ደረጃ ሲይዝ የሁለተኝነትን ደረጃ የያዘው ዜማ ደግሞ ሲንክ አውት ላውድ የተሰኘው የኤድሸርን ዜማ የሁለተኝነትን ደረጃ ሲይዝ የሳምንቱ ምርጥ አንደኛ ዜማ አፕታውን ፋንክ የተሰኘው ማርክ ራንሰን ከቡርኖ ማርስ ጋር በጋራ የሚጫወተው ዜማ ነው በዚህ ሳምንት የአንደኝነትን ደረጃ የያዘው። የተከበራቸው ሙዚቃ ቀን አድማጮች፣ እስቲ እዚሁ ቢልቦርድ ሰንጠረዥ ላይ እንቆይና የሁለተኝነትን ደረጃ የያዘውን ቲንክ አውት ላውድ የተሰኘውን የኤድ ሸርን ዜማ ላሰማችሁ። When your legs don't work like they used to before. And I can't sweep you off of your feet. Will your mouth still remember The taste of my love or Will your eyes still smile From your cheeks Darling I Will be loving you Till we're seventy and baby my Heart could still Fall as hard At twenty-three Show me sure. And my memory fades And the crowds don't remember my name When my hands don't play the strings the same way mm. I know you will still love me the same Cause honey, your soul could never grow በድምፅም ሆነ በሙዚቃ ቅንብር ምንም እንከን የማይወጣለትን በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የሁለተኝነትን ደረጃ የያዘውን ቲንክ አውት ላድ የተሰኘውን የኤድ ሼረንን ዜማ ነበር ያድመጥ ነው። የተከበራቸው የሙዚቃ ቀን አድማጮች፣ ወደ እናንተ የዜማ ምርጫዊ ስገባ ደግሞ አይ ደሱ እንዴነ ሰላምታ ድረስ ከስምጥ ሸለቋ ለምለም ከተማ ሸዋሮቢት ኑሩ ሰይር ነኝ። በጦርነት እየታመሱ ላሉ ሀገር ሕዝቦች እንዲሁም ለሰላም ወዳዱ መለው የዓለም ሕዝብ የሪሃናን ወርልድ ፒስ ከፍ አድርገህ ከስቱዲዮ 14 ገብዘልኝ ፒስ የተሰኘውን የሪሃናን ዜማ የሸዋሮ ቤቱ ኑሩ ሳይድ መርጦልን ነው ያደመጥ ነው ኑሩ ለዜማ መርጫህ እናመሰግናለን የተከበራቸው የሙዚቃ ቃና አድማጮች ለዛሬ ያለኝ ሰአት እየተገባደደ ነው ጄሲጄ አሪያና ግራንዴ ኒኪ ሚናጅ ባንግ ባንግ እያሉ በጋራ በሚጫወቱ ዜማ ያሰናበታችኋለሁ ሳምንት እንገናኛለን እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል ቻው It's friends in the bottle, it's sneaky. Full throttle, it's all, all. Swimming in the crowd, we win it in the ladder. We dipping in the of blue, blue. It's so good, it's dripping. I wood, get a ride in the engine that could go. Me and it bang, bang, cocking it. Queen Nicki, dominant, prominent. It. It's me, Jessie, and Ari. If they test me, they' sorry. Riders up like a Harley, then pull off in this Ferrari. If he hanging, we banging. Phone ringing, he slanging. It ain't karaoke night, but get the mic because 'cause I'm singing. Uh, በምሽቱ እንደተደሰታችሁ በማመን የማጠቃለያ ዜና ላሰማችሁ። የኢትዮጵያ የግብፅና የሱዳን መሪዎች የፊታችን መጋቢት 14 በሕዳሴ ግድብ ግንባታ ላይ የተዘጋጀ ሰነድ ኸርቱም ላይ እንደሚፈራረሙ ተገለጸም። የሱዳን ምንጮች እንደጠቆሙት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝና የግብፁ ፕሬዚደንት አብዱልፈታህ ኤል ሲሲ፣ የሱዳኑ ፕሬዚደንት ኦማር ሐሰን አልበሽር ያደረጉላቸውን ግብዣ ተቀብለው ለፊርማው ካርቱም እንደሚሄዱ ማረጋገጣቸውን የሱዳን የውጭ ጉዳይ ሚኒስትር አሊ ካርቲ ዛሬ አስታውቀዋል። የኢትዮጵያው ጠቅላይ ሚኒስትር ሻርሜል ሼህ ላይ በተጠራው የግብፅን ምጣኔ ሀብት እንዲያንሰራራ ለማድረግ በሚነጋገረው ስብሰባ ላይ ለመገኘት እዚያው የሚገኙ ሲሆን አባይ ከእንግዲህ የትብብር እንጂ የውጥረት ምንጭ መሆን የለበትም ብለዋል። የሰነዱ ይዘት በዝርዝር አልተገለጸም። የኢራን ባለሥልጣናትና የስድስቱ ሀያላን መንግስታት ተደራዳሪዎች በቴህራን የኒውክሌር መርሃ ግብር ላይ በተቆረጠው ዕለት የፊታችን መጋቢት 22 ስምምነት ላይ የመድረሳቸው ነገር ገና ግልጽ አለመሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ገለጹ። ሚኒስትሩ ዛሬ ካርቱም ግብፅ፣ ሻርም ኤልሼህ ላይ ለተጠራው ጉባኤ ባደረጉት ንግግር ነው ይሄን ያሉት። ጥሩ ውጤቶች ቢኖሩም ኢራን ወደፊት መራመድ የምትፈልግ ከሆነ ማጥበብ ያለባት ግዙፍ ውጤቶች፣ ግዙፍ ክፍተቶች አሉ ገና ብለዋል። ማጠቃለያ ዜናዊ ይኸው ነበር። ጤና ይስጥልኝ። መልካም ቆይታ። የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ዝግጅት ክፍል ከምሽቱ ሶስት ሰዓት ጀምሮ ሲያሰማችሁ የቆየው ዝግጅት በዚሁ ተጠናቋል። አስታውሱ የምንገኘው በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት ነው። ነገ ከምሽቱ በሦስት ሰዓት ላይ እስከምንገናኝ የምሰናበታችሁ ዝግጅቱን ከመራልን ከንጉሱ ታምሬ ጋር በመሆን ሄኖክ ሰማ ጊዜር ነኝ። ሰላም እናደሩ።